የኢትዮጵያ አየር መንገድ በመንግስት ቁጥጥር ስር ያሉ ኩባንያዎች ስኬታማ አይሆኑም የሚለውን አስተሳሰብ አሸንፈዋል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ጠቅላይ ሚኒስትሩ ከአሁን ካለው ጋር ተዳምሮ በአፍሪቃ ትልቁ የሆነውን የአየር መንገዱን የእቃ ማራገፊያና መጫኛ ጣቢያ ወይንም ካርጎ ተርሚናል ዛሬ መርቀዋል። እስክንድር ፍሬው ተከታትሎታል። የምረቃ ስነ ስርዓት ላይ እንደተገለጸው የኢትዮጵያ አየር መንገድ ወደ ሌላ አዲስ ምዕራፍ ተሸጋግሯል። በአዲሱ የእቃ ማውረጃና መጫኛ ጣቢያ ወይም ካርጎ ተርሚናል ግንባታ ምክንያት አዲሱን ተርሚናል የመረቁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከትናንት እስከ ዛሬ የዘለቀውን የአየር መንገዱን እድገት አወድሰዋል። ይህንን ስኬትም የመንግስታቸውን የኢኮኖሚ ፖሊሲ ትክክለኛነት ለማሳየት ተጠቅመዋል። በርካታ የኢኮኖሚ ዘርፎች በመንግስት መያዛቸውን በተመለከተ የሚቀርበውን ትችት በማስተባበል ዛሬ የኢትዮጵያ አየር መንገድ ትልቁ የበረራ ቡድንና በአፍሪቃ በከፍተኛ ፍጥነት የሚያድግ አየር መንገድ ሆኗል። ከብቃትና ከአንጸባራቂ የሥራ ስኬት ጋር ስኬቱም በአገሬ። እንደዚሁም በአጠቃላይ በአፍሪካ ለሚገኙ በመንግሥት ለተያዙ ተቋማት ማነቃቂያ ነው። በመንግሥት የተያዙ ኩባንያዎች ስኬታማ አይሆኑም የሚለውን አመለካከት አሸንፋቸዋል። ነገር ግን ስኬታማ ይሆናሉ፤ የሚያስፈልጋቸው አመራር ብቻ ነው። ለዚህም አመሰግናለሁ። ጠቅላይ ሚኒስትሩ በዚሁ ንግግራቸው አየር መንገዱ በልዩ ልዩ ዘርፎች ያበረከተውና ሊያበረክተው የሚችለው አስተዋጽኦ ከፍተኛ መሆኑን አመልክተዋል። ዛሬ የአፍሪቃ ህብረት የመሪዎች ስብሰባ፣ ሌሎች ዓለም አቀፍ ጉባኤዎች፣ የንግድ ትርኢቶችና የተለያዩ ዝግጅቶች በኢትዮጵያ አስተናጋጅነት የሚካሄዱት በሀገር ውስጥ ባለ አስተማማኝ ሁኔታና የፓን አፍሪካ አየር መንገድ የሆነው የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ ከዘጠና አምስት ወደሚበልጡ መዳረሻዎች በሚያደርገው ያልተቋረጠና አስተማማኝ በረራ ምክንያት ነው። ለሙቀት መጠን መለዋወጥ የሚጋለጡ ምርቶችን ለማቆየት የሚያስችሉ የተለያዩ ክፍሎች ያሉት ይህ ዘመናዊ የዕቃ ማራገፊያና መጫኛ ጣቢያ አሁን ካለው ተርሚናል ጋር በመሆን የውጭ ንግድ ዘርፉን ያሰፋል። በሀገራችን ኢንዱስትሪ መር የሆነ የኢኮኖሚ ትራንስፎርሜሽን ለማካሄድ ካላት እቅድ አንጻርም ስኬት ያስገኛል። አዲሱ የዕቃ ማራገፊያና መጫኛ ጣቢያ ወይም ካርጎ ተርሚናል አሁን ካለው ጋር ተዳምሮ በዓመት አንድ ሚሊዮን ቶን ዕቃ የማስተናገድ አቅም እንደሚኖረው ተገልጿል። ይህንን ያስታውሱት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ተወልደ ገብረ ማርያም፣ በዚሁ ግንባታ ምክንያት አየር መንገዱ ከቀደሙት ተርታ መሰለፉን ተናግረዋል። For all of us at Ethiopian Airlines. And I think for all of us, citizens of this great nation. በኢትዮጵያ አየር መንገድ ላለነውና የዚህች ታላቅ አገር ዜጎች ለሆንነው በሙሉ ባደጉት በአምስተርዳም፣ በሲንጋፖር፣ በሆንግ ኮንግና በመሳሰሉት ካሉት ጋር የሚወዳደር ማራገፊያና መጫኛ ጣቢያ ምረቃን በማክበራችን እንዴት ታላቅ ቀን ነው? ይህ በአፍሪካ ትልቁ ማራገፊያና መጫኛ ብቻ አይደለም፣ በዓለም እጅግ ከላቁት አንዱም ጭምር ነው። የአዲሱ ተርሚናል ሁለተኛ ምዕራፍ ግንባታ ሲጠናቀቅ ደግሞ አየር መንገዱ ተጨማሪ 600 ሺ ቶን የማስተናገድ አቅም እንደሚኖረው ተመልክቷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።